ሰላም አድማጮች፣ እንኳን ለበዓሎቹ በሰላም አደረሳችሁ። ሸማቾች እንደሚናገሩት ሰሞኑን የሸቀጥና የምርት ዋጋዎች በእጅጉ ጨምረዋል። ብር ከውጭ ምንዛሬ ጋር ያለው ዋጋ እንዲወደድ መመሪያው በኢትዮጵያ ብሔራዊ ባንክ ከተላለፈ በኋላ ሱቆች ከውጭ አገር የሚያስገቧቸው ምርቶች ላይ በመቶኛ ተመሳሳይ የሆነ ጭማሪ አድርገዋል። ቃለ ኢየሱስ በቀለ የሪፖርተር ጋዜጣ ዘጋቢ ነው የምንዛሬ ለውጡ መዘዞች በሚል የሰፈረውን ትንታኔ ከዘገቡ ጋዜጠኞች መካከል አንዱ ነው። በተለያዩ ሱቆች ተዘዋውረው እንደተመለከቱት የዋጋ ጭማሪው ዕለቱን መመሪያው እንደተላለፈ መከሰቱን ቃለ ኢየሱስ ይገልጻል። እኛ ለማድረግ የሞከርነው ምንድን ነው? የምንዛሬ ለውጡ ተግባራዊ ከሆነ በኋላ ተግባራዊ የሆነ ሮብ ዕለት ነው። ከዛ በኋላ ሐሙስና አርብን ተዘዋዝረን በመርካቶ ዳሞ ተራና በተለያዩ ቦታዎች የምንዛሬ ለውጡ በዋጋ ላይ ያመጣውን ጭማሪ ለማየት ነው የሞከር ነው የምዛሬ ለውጡ ሮብለት ተግባራዊ ከሆነ በኋላ ወዲያውኑ በአንድ ቀን ውስጥ በተለይ በአብዛኛው ከውጭ በሚገቡ እቃዎች ላይ እስከ ሀያ በመቶ የሚደርስ ጭማሪ ተደርገዋል። ለምሳሌ ከፍተኛ ጭማሪ ካሳዩ ከውጭ ኢምፖርት ከሚደረጉ አይተሞች መካከል ሩዝ ለምሳሌ በአንድ ቀን የሁለት መቶ ብር ጭማሪ አንድ ኩንታል አንድ ሺህ ብር ይሸጥ የነበረ በአንድ ቀን ልዩነት ሁለት መቶ ብር ጨምሮ አንድ ሺህ ሁለት መቶ ብር ሆኗል። የተለያዩ እቃዎችም ላይ በዘገባቸው ያሰፈራችኋቸው አሉ። በተለይ የኤሌክትሮኒክስ እቃዎች ወደ ሰባት ሺህ አምስት መቶ ብር ይሸጥ የነበረ ማቀዝቀዣ አሁን ወደ ዘጠኝ ሺህ አንድ መቶ ብር ከፍ ብሏል። እንደዚሁም ቴፕሬከርደር ወደ ሶስት ሺ ስምንት መቶ ሃምሳ ብር ይሸጥ የነበረ አሁን አራት ሺ ስድስት መቶ ሀያ ገብቷል። አስቀድሞ በገቡ እቃዎች ላይ ነው ደግሞ የተካሄደው ለውጡ። ከፍተኛ ጭማሪ ከታየባቸው ለምግብ የሚውሉትን በእነሱ ሊጀምር ብዬ ነው እንጂ እንዳልከው ትክክል፣ የኤሌክትሮኒክስ እቃዎች ላይ ከፍተኛ ጭማሪ ነው የታየው። ባለመደብሮችን ለማነጋገር ሞክረን ነበረ። ኦረዲ መጋዘን ውስጥ ያለ እቃ ላይ እንዴት ይሄ ጭማሪ ሊደረግ ይችላል? ከአሁን በኋላ በምታመጡት እቃ ላይ እንጂ ኦረዲ እጃችሁ ላይ ያለው እቃ ላይ እንዴት ይሄን ያህል ጭማሪ ሊደረግ ይችላል ብለን ስንጠይቃቸው ምንድነው የሰጡን ምላሽ? እኛ ይሄንን ሸጠን ወዲያው ደግሞ ከውጪ ኢምፖርት ማድረግ አለብን እና የዛን ጊዜ በአዲሱ ምንዛሬ ነው እቃውን የምንገዛው። ስለዚህ ጭማሪ አሁን ካላደረገን እዚህ ላይ ኢምፖርት ለማድረግ እዛ ላይ ችግር ይፈጥርብናል ያሉት። እንግዲህ እንደምንመለከተው ከሆነ የዋጋ ጭማሪው እየተጫነ ያለው ሸማቹ ላይ ነው። ነጋዴዎች የተደረገውን የምንዛሬ ለውጥ ማሻሻያ ተጠቅመው እንግዲህ ዋጋቸውን ከፍ እያደረጉ ነው እና ሸማቾቹንስ ለማነጋገር ሞክራቸዋለሁ። ከሸማቹ ያለው ምላሽ ምንድን ነው? ሸማቾች የመረጡት አንዳንድ እንግዲህ እንደነገርኩ በሲዳሞ ተራ አካባቢ ለምሳሌ ሐሙስ ዕለት ነው የተዘዋወረ ሲዳሞ ተራን ለማየት ሞክሬያለሁ። ሸማቹ ሲመጣ የምንዛሬ ለውጥ መደረጉንም ራሱ አንዳንዱ መረጃው የለውም ነበር እና በአንድ ጊዜ የሀያ በመቶ እና ከዛ በላይ ጭማሪ ተደርጎ ሲጠብቀው ተመልሰዋል ብዙ ሸማቾች ሳይገዙ ተመልሰዋል። ከጠበቁት በላይ ስለሆነ ማለት ነው። ግን ነጋዴዎች እንደገና ደግሞ እሱ ብቻ ሳይሆን ብዙ የጅምላ አከፋፋዮች ከመሸጥም ተቆጥበዋል። ትክክለኛውን ዋጋ እስክናወጣ ድረስ አልሸጥም ብለው ሽያጭ ያቆሙ ነበሩ። ሮብና ሙትለ ቃለ ኢየሱስ በቀለ፣ የሪፖርተር ጋዜጣ አዘጋጅ፣ ለሰጠህን ማብራሪያ አመሰግናለሁኝ። እኔም አመሰግናለሁ። አዲስ ዓመት እየተቃረበ ነው። ለአንድ ወር የሚዘልቀው የረመዳን ጾምም በመገባደድ ላይ ይገኛል። እንዲያውም ረመዳንና አዲስ ዓመት አንድ ቀን ሊውሉ ይችላሉ። በዋጋ ደረጃ ደግሞ የሁለቱ በዓሎች መደራረብ ፍላጎቱን እንደሚጨምርና ተከትሎ የዋጋ መናር እየታየ መሆኑን ያነጋገርናቸው ሸማቾች ገልጸውልናል። በለፍተ ቀደም ከሰበሰብናቸው የህዝብ አስተያየቶች እስቲ ጥቂቶቹ እናስደምጣችሁ። እኔ አሁን ተካልኝ ታደሰ ወላይታ ማለት ደቡብ ወላይታ አምቦ ጠበላ ከተማ ነኝ። የአመት ባሉ ገበያ ምን ይመስላል እናንተ አካባቢ? አመት ባሉ በጣም ጥሩ ነው። ግን አመት ባሉን መከታ ማለት ተገን በማድረግ አሁን ነጋዴዎች ሁሉ የሚሸጠውን የሽያጭ እቃውን ሁሉን ጨምረዋል። ምን ምን ጨምረዋል እንዲ አንተ በተመለከትከው? እኔ አሁን ባለሁበት ዘይት አንድ ሀያ ለትር አንድ ጀረካን ከዚህ በፊት ሶስት መቶ ሀያ ብር ነበር። አሁን ግን ሶስት መቶ ስልሳ ብር ገብቷል። የአርባ ብር ጭማሪ በአንድ ጊዜ ማለት ነው? አዎ በአንድ ጊዜ የአርባ ብር ጭማሪ ሌሎች እቃዎችስ ላይ ለምሳሌ እንዲያው ስጋ ለመግዛት ወደ ገበያ ወርደህ ከሆነ ረመዳንም ስለሆነ የሙስሊም ጾመኞችም ስላሉ ሁል ጊዜ በረመዳን ጊዜ ስጋ ይወደዳል እና አሁን ደግሞ ተደርቦ ከአዲስ አመት ጋር ስለሚውል ብዙ ሰዎች ዋጋው በጣም ይጨምራል የሚል ስጋት አላቸው። እናንተ አካባቢ ምን ይመስላል? ዋጋው በቃ እንደዛው ሁሉም ነገር ውስጥ ለውጥ እየተጨመረ ነው ያው በባለፈው ዋጋ እየሸጡ አይደለም። ያው ከራሳቸው አስተሳሰብ ፈልስፎ እየጨመሩ ነው። በምን ስራ ነው የምትተዳደረው አንተ? እኔ በንግድ ስራ ነው። ምን አይነት ንግድ ነው የምትነግደው? እኔ አሁን ሻይ ሻይ ቤት ነው የሚሰራው። ሰሞኑን በስኳር ወይም በሻይ ቅጠል ዋጋ ጭማሪ አለ? ፍርኖ ዱቄት የመሳሰሉት? አው በስኳርም ዋጋ ጭማሪ፣ ስኳርም ጨምሯል። መልካም እንግዳስ አመት ባሉን፣ ታዲያ እንዴት ነው አስበኸው የምትውለው? ለአመት በዓሉ እኔ እግዚአብሔር ይመስገን በሰላም ስለደረስኩ ከነ ቤተሰቦች በደስታ ለማካፈል በጉጉት እየተጠባበቅኩ ነው። ሁሉንም ነገር እያዘጋጀው አመት በዓሉን በደስታ ለማክበር እየተጠባበቅኩ ደርሻለሁ፣ እየተደሰስኩ ነው። መልካም እንግዲያውስ፣ ደስታው የሚቀጥል መልካም አመት በዓል እንኳን አደረሰ። እንኳን አብሮ በሰላም አደረሰ። ከድዛብ ይበላለሁ። ድሬዳዋ ነው የምንኖረው። የፍየል ዋጋ እንዴት ነው ድሬዳዋ? አይ ይወጣል ይሄ ፍየል ማ ይወጣል አሁን ስምንት መቶ መቶ አካባቢ ነው አንድ ፍየል ስምንት መቶ ሰባት መቶ ብር ትልቅ ነው ሙክት ፍየል ታዲያ እንዴት ነው ከመንግስት ሰራተኛ አቅም ጋር እንዴት ብሎ ይሄዳል ስምንት መቶ ብር ፍየል አዎ ይሄ አስቸጋሪ እዚህ ላይ ችግር አለ ረመዳን ከአዲስ አመት ጋር አብሮ ነው የሚውለው ዋጋው በጣም ይጨምራል ይላሉ ብዙ ሰዎች አይ እስካሁን ምንም አላየንም። ጥሩ ነው ዋጋው ጥሩ ነው፣ እስካሁን ምንም አልቀየርም። ቤት ውስጥ ስንት ልጆች አሉ እንዲያው ልጠይቅና? ሁለት ሁለት ልጆች አሉኝ። አብረህ ጎዘና ነው የሚሰራው? ደሞስ ምናምን ጥሩ ነው እስካሁን ጥሩ እንትን ደሞስ ነው መወሰድም ግን ስለ ገበያ እና ደሞስም ልክ አይደለም። ዋጋ ሁሌ እየጨመረ ሲሄድ ሰዎች ይጠይቃሉ። እንዲያው አንድ የመንግስት ሰራተኛ እንዴት እያለ ነው ቤተሰብ የሚያሳድረው? እንደዚህ እያሉ ይጠይቃሉ። እንደው እስኪ ስለ ራስህ ልትነግረን ፈቃደኛ ከሆንክ በወር ምን ያህል ታገኛለህ? እንዴትስ ነው ልጆች የምታሳድረው? ሶስት ሺ አምስት መቶ በቄ ነው እስካሁን እንትናው ግብያ ምናምን እንደዚህ ከሆነ ትንሽ ችግር ይፈጥራል። ካሁን በኋላ ሁሉም ዋጋው ከፍ ይላለሁ። ወደ ላይ ነው ሄደ። በጣም አመሰግናለሁኝ። መልካም ዓመት በዓል። እሺ ዳንኪ። የዛሬ የንግድና ምጣኔ ሀብት ዝግጅት በዚሁ ተጠናቋል። በሚቀጥለው ሳምንት የውጭ ምንዛሬ ለውጡ በጠቅላላ የኢትዮጵያ ኢኮኖሚ ላይ ያለውን ውጤት የባለሙያ ትንታኔ እንሰጥበታለን። መልካም ሳምንት እያልኩኝ የምሰናበታችሁ ሄኖክ ሰማእግዚር ነኝ።